የቀድሞው የኢትዮጵያ ፕሬዝደንት ግርማ ወልደ ጊዮርጊስ የቀብር ስነ ስርዓት ዛሬ በመንበረ ጸባወት ቅዱስ ሥላሴ ካቴድራል ተፈጽሟል። ፕሬዚዳንቱ በዚሁ ኃላፊነታቸውና በቀደመው የሕይወት ጉዟቸው ታላቅ አስተዋጽኦ ማድረጋቸው በሥነ ስርዓቱ ላይ ተገልጿል። የደርግ ባለሥልጣናት የቅንጅት መሪዎችና ሌሎች ታራሚዎች በይቅርታና በምህረት እንዲፈቱ ጥሪ ማድረጋቸው በእርሳቸው የፕሬዝደንትነት ዘመንም የሞት ፍርድ ተፈጻሚነት አለመሆኑ በሕይወት ታሪካቸው ተመልክቷል። እስክንድር ፍሬው ቀጣው ልኳል። ከመስከረም 28 1994 እስከ መስከረም 27 2006 ዓ ም ለ12 ዓመታት በፕሬዝዳንትነት ያገለገሉት ግርማ ወልደ ጊዮርጊስ የቀብር ሥነ ሥርዓት ነው ዛሬ የተፈጸመው። ፕሬዝዳንት ሳህለ ወርቅ ዘውዴ ጠቅላይ ሚኒስትር ዶክተር አብይ አህመድና ከፍተኛ የመንግስት ባለስልጣናት በሥነ ሥርዓቱ ላይ ተገኝተዋል። በሥነ ሥርዓቱ ላይ እንደተገለጸው ፕሬዝዳንት ግርማ ወልደ ጊዮርጊስ በአካባቢ ጥበቃ ተቆርቋሪነትና በበጎ አድራጎት ተግባሮቻቸው ይታወቃሉ። ጎላ ባሉ አገራዊ አገልግሎቶችም ይጠቀሳሉ። ዛሬ የተካሄደው መንግስታዊ የቅብር ሥነ ሥርዓት ምክንያት ግን በፕሬዝዳንትነት ማገልገላቸው ነው። የኢትዮጵያን ጥሪ የተቀበሉ አባት ሲሉ ነው በሥነ ሥርዓቱ ላይ የተናገሩት የአሁኗ ፕሬዝዳንት ሳህለ ወርቅ ዘውዴ የገለጿቸው ታላቅ አስተዋጽኦ ያበረከቱ ረጅም ጉዞ የተጓዙ መሆናቸውን ነው ምን ያስታወሱት። ክቡር ፕሬዚዳንት ረጅሙን ጉዞ ጨርሰዋል። የእርስዎ ከዚች ዓለም መለየት የሚዘጋው ትልቅ ቤተ መጻሕፍት ነው። ቤተ መጻሕፍት ነበሩና ከእንግዲህ የሚገባዎትን እረፍት ይረፉ። እግዚአብሔር በቀኙ ያኑሮት። ባለውለታችን ኖት። በመጨረሻም ለመላው የኢትዮጵያ ሕዝብና ወዳጅ ዘመዶቻቸው መጽናናትን እመኛለሁ። ግርማ ወልደ ጊዮርጊስን ታሪክ እንዴት ሊያስታውሳቸው እንደሚችልም ፕሬዝዳንቷ በንግግራቸው ጠቁመዋል። በዘመናችን አሉን ከምንላቸው የሀገራችን ታላላቅ መሪዎች አንዱ ሆነው የሚወሱ በማለት ነው የተናገሩት። በቀብር ስነስርዓቱ ላይ በተነበበው የህይወት ታሪካቸውም ይኸው ተንጸባርቋል። ፓርላመንታዊ የመንግስት ስርዓት በምትከተለው የኢትዮጵያ የፕሬዝዳንቱ ስልጣን ውስን ነው። ቤተሰቦቻቸውና በቅርብ የሚያውቋቸው በዛሬው የቀብር ስነ ስርዓት ላይ እንደተናገሩት ግን ፕሬዝዳንት ግርማ በዚያ ሁኔታ ውስጥም ጠቃሚ ስራዎችን ሰርተዋል። ለሁለት ተከፍሎ የነበረው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ ወደ አንድነት እንዲመጣ ጥረት ማድረጋቸው የአደባባይ ሚስጥር ነው። ይህንን ለማሳካት ከያዟቸው እቅዶች አንዱን በመገናኛ ብዙሃን ይፋ ያደረጉበት አጋጣሚም ይታወሳል። በርካቶች እንደሚያምኑት በፖለቲካዊ ጫና ምክንያት ይፋ ያደረጉትን አንድ እቅድ እንደገና ወደ ኋላ የመለሱበት አጋጣሚም አይዘነጋም። ግርማ በፕሬዝዳንትነት ካገለገሉባቸው 12 ዓመታት በተለይ የመጀመሪያዎቹ ለኢትዮጵያ አስቸጋሪ ጊዜያት ነበሩ። አወዛጋቢው የ1997 ምርጫና ያንን ተከትለው የመጡ ግጭቶች፣ እስራቶችና ግድያዎች አይዘነጉም። ያ ጊዜ የገዢው ኢህአዴግም ሆነ የተቃዋሚ ፓርቲ አባል ላልነበሩት ፕሬዝዳንት ፈታኝ መሆኑ አይካድም። በታዋቂው ተዋናይ አበበ ባልቻ በተነበበው የሕይወት ታሪካቸው ላይ እንደተጠቆመው ግን ፕሬዝዳንት ግርማ በዚያ ሁሉ የፖለቲካ ትኩሳት ውስጥ አዎንታዊ ሚና ተጫውተዋል። ፕሬዝዳንት ግርማ በሥልጣን ዘመናቸው የደርግ ባለስልጣናት፣ የቅንጅት አመራሮችና ሌሎች የህግ ታራሚዎች በይቅርታና በምህረት ተለቀው ወደ ህብረተሰቡ እንዲቀላቀሉ የበኩላቸውን ሚና ተጫውተዋል። ይህ የክቡርነታቸው አቋማቸው ምንም ያህል የጸና መሆኑን የሚያሳየን በፕሬዚዳንት ዘመናቸው በሀገራችን የሞት ፍርድ ተግባራዊ እንዳይሆን ያደረጉበት ውሳኔያቸው በእጅጉ የሚጠቀስላቸው ነው። ልጃቸው ሰለሞን ግርማም አባታቸው የሞት ፍርድ ተፈጻሚ እንዲሆን ፊርማቸውን አኑረው እንደማያውቁ ተናግረዋል። በህይወት ዘመንህ ማጽደቅ የተሳነህ የሞት ፍርድ ለአንተም ቢራራልህ ጥሩ ነበር ሲሉ ነው እንባ እየቀደማቸው የገለጹት ታህሳስ 5 2011 ዓ ም ነው። ግርማ ወልደ ጊዮርጊስ ከዚህ ዓለም በሞት የተለዩት 95ኛ ዓመት የልደት በዓላቸውን ለማክበር ሁለት ሳምንት ሲቀራቸው ዜና እረፍታቸው ከተሰማበት ቀን ጀምሮ የተለያዩ ሥነ ሥርዓቶች ሲካሄዱ ቆይተውም ነው የቀብር ሥነ ሥርዓታቸው ዛሬ በመንበረ ጸባዖት ቅድስት ሥላሴ ካቴድራል የተፈጸመው። ዛሬ በኢትዮጵያም ብሔራዊ የሀዘን ቀን ታውጆ ውሏል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።